ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ማክሰኞ ህዳር አምስት ቀን 2010 ዓ ም ምሽት። አስተናጋጆች አዳነች ፍስሐዬና ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱ ዜናዎች ይነበባሉ። መልካም ምሽት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ተለርሰን በያዝነው ሳምንት 37 የአፍሪቃ ሀገሮች የውጭ ጉዳይ ሚኒስትሮችን ዋሽንግተን ተቀብለው ያስተናግዳሉ። በፕሬዚደንት ትራምፕ አስተዳደር ወቅት ይህን ያክል ስፋት ያለው የአፍሪቃ የውጭ ጉዳይ ፖሊሲ ሲከናወን የመጀመሪያው ይሆናል። እንደ አውሮፓ አቆጣጠር በመጪው ህዳር 16ና 17 ቀናት በሚካሄደው ስብሰባ ላይ ስለ ንግድ፣ ስለ መዋለነዋይ፣ ስለ ጸረ አሸባሪነትና ስለ መልካም አስተዳደር እንደሚነጋገሩ ታውቋል። የአፍሪካ ህብረት ሊቀመንበር ሙሳ ፋኬ ማማትና ሌሎች የአፍሪካ ህብረት ተወካዮችም በስብሰባው ይገኛሉ። የአፍሪካ ጉዳይ ተጠባባቂ ረዳት ሚኒስትር ዶናልድ ያማሞቶ የስብሰባው ዓላማ ረድኤት ከማቅረብ አልፎ በጋራ ጥቅም ላይ የተመሰረተ አጋርነት የመፍጠር ፖሊሲ ለመቀየስ ነው ብለዋል። የሶማሊያንና የኤርትራን ጉዳይ እንዲቆጣጠር በተባበሩት መንግስታት ድርጅት የተመደበው ቡድን ኤርትራ አልሻባብን ትደግፋለች ስለሚባለው ክስ ለረጅም ጊዜ ሲመረምር ከቆየ በኋላ ተጨባጭ ማስረጃ አለማግኘቱን ገልጿል። ይህ ክስ ከስምንት ዓመታት በፊት በኤርትራ ላይ ማዕቀብ እንዲጣል ምክንያት ሆኗል። ቡድኑ በቅርቡ ባወጣው ዘገባ ኤርትራ የተጣሉባትን ማዕቀቦች እንደምትጥስ ለማወቅ መቻሉን ገልጾ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የኤርትራን ተግባር ብቻ የሚከታተልና የሚያጠና አዲስ አካል እንዲመሠረት ምክር ሀሳብ አቅርቧል። በሌላ በኩል ደግሞ ከጅቡቲ ጋር በሚዋሰነው ድንበሯ የኤርትራ እንቅስቃሴ መኖሩን ተቆጣጣሪው ቡድን ማስረጃ ማግኘቱን ገልጿል። ኤርትራ በክልሉ ያሉት የታጠቁ ቡድኖችን መርዳት መቀጠሏንም ተቆጣጣሪው ቡድን አክሏል። ግንቦት ሰባትንና የትግራይ ህዝባዊ ዲሞክራሲያዊ ንቅናቄን የመሳሰሉትን ቡድኖች እንዲሁም ጅቡቲ ያሉትን ቡድኖች መርዳቷን ቀጥላለች ይችላል የተባበሩት መንግስታት ድርጅት ተቆጣጣሪው ቡድን እነዚህ ቡድኖች ለኢትዮጵያም ሆነ ለጅቡቲ ብዙም ያሰጋሉ ባይባልም የኤርትራ ተግባር ክልሉን የማናጋት አለማ ዓላማ ያለው መሆኑ እንደሚያሰጋ ተቆጣጣሪ ቡድን ጠቁሟል። የዩናይትድ ስቴትስ ዋና አቃቤ ሕግ ጄፍ ሴሽንስ የዶናልድ ትራምፕ የምርጫ ዘመቻ ቡድን ከሩሲያ ሰዎች ጋር ስለነበረው ግንኙነት የማውቀው ነገር የለም ሲሉ የምክር ቤት አባላት ፊት ቀርበው በመናገራቸው ዋሽተዋል የሚለውን ክስ አልቀበልም ብለዋል። ከዚህ በፊት በሰጧቸው ቃሎች የትራምፕ የምርጫ ዘመቻ ቡድን ከሩሲያ ጋር ግንኙነት ይኖረው እንደሆነ የማውቀው ነገር የለም በማለት በተደጋጋሚ ተናግረዋል። ይሁንና የቀድሞ የትራምፕ የምርጫ ዘመቻ የውጭ ጉዳይ አማካሪ ጆርጅ ፓፓዶፖሎስ የምርጫው ዘመቻ ከሩሲያ ጋር ስለነበረው ግንኙነት ለፌዴራል ሰራተኞች ዋሽቻለሁ ሲሉ ባለፈው ጥቅምት ወር አምነዋል። ባለፈው አመት ፕሬዚዳንታዊ ምርጫ ከመካሄዱ ሰባት ወራት በፊት ገደማ ፓፓዶፖሎስ ከሩሲያ ጋር ግንኙነት እንዳላቸውና ፕሬዚደንት ትራምፕና የሩሲያው ፕሬዚደንት ቭላዲሚር ፑቲን ተገናኝቶ እንዲነጋገሩ ለማመቻቸት እንደሚችሉ ስብሰባ ላይ ለሴሽንስ ለዶናልድ ትራምፕና ሌሎችም ተናግረው እንደነበር መግለጻቸውን አቃቢያነ ሕግ ጠቁመዋል። ሴሽንስ ግን ዛሬ የዩናይትድ ስቴትስ የህግ መምሪያ ምክር ቤት ፊት ቀርበው በሰጡት ቃል ፓፓዶፖሎስ ለሚሉ ስብሰባ አላስታውስም ብለዋል። ሴሽንስ ፓፓዶፖሎስ ያቀረቡትን ሀሳብ በአጭር እንደ ቀጩት ስለ ጉዳዩ እውቀት ያላቸው ምንጮች ተናግረዋል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ፊሊፒንስ ላይ በመካሄድ ላይ ያለውን የአስራ ስምንት የእስያ ሀገሮች ጉባኤ አቋርጠው ወደ ሀገራቸው በመመለስ ላይ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በጉባኤው ላይ ፕሬዚደንቱን ተክተው ይገኛሉ ተብሏል። ትራምፕ የአምስት የእስያ ሀገሮች ጉብኝታቸውን ያጠናቀቁት ካለ አብይ የፖሊሲ መግለጫ ቢሆንም ትልቅ ስኬት የተገኘበት ጉዞ ነበር ብለውታል። በከፍተኛ ደረጃ ያሉ ብዙ ጓደኞችንም አፍርቻለሁ ሲሉ አክለዋል። የፕሬዚዳንት ትራምፕ ልጅ ባለፈው ዓመት የዩናይትድ ስቴትስ ምርጫ በተካሄደበት ወቅትና ከዚያ በኋላ ከዊኪሊክስ ትዊተር የደረሱትን ተከታታይ የግል መልእክቶችን ይፋ አድርጓል። የፕሬዚዳንቱ ልጅ መልእክቶቹን ይፋ ያደረገው አትላንቲክ የተባለው መጽሔት እጅ ገብተው አትሞ ካወጣቸው ሰዓታት ካለፉ በኋላ ነው። የትራምፕ ልጅ ከዊኪሊክስ የተላኩለትን መልእክቶች ይፋ ሲያደርግ ከዊኪሊክስ ጋር መልእክቱ የመለዋወጡን ተግባር አቅልሎ አቅርቦታል። ዊኪሊክስ ለትራምፕ ልጅ የላካቸው መልእክቶች የራሱንና የመስራቹን ጁሊያን አሳንጅን ስም ለማስጠራት የታቀደ እንደሚመስል ተገልጿል። እንደ አውሮፓ አቆጣጠር በ2016 ዓ ከመስከረም እስከ ሐምሌ ወር በነበረው ጊዜ ውስጥ ዊኪሊክስ ብዙ መልእክቶችን ለዶናልድ ትራምፕ ልጅ እንደላከ አትላንቲክ የተባለው መጽሔት ዘግቧል። ዊኪሊክስ የአሜሪካን ምስጢራዊ ሰነዶችን አሸልኮ በማውጣቱ በዩናይትድ ስቴትስ መንግስት ህገወጥ ተግባር የሚፈጽም አካል ተደርጎ እንደሚታይ የሚታወቅ ነው። ሀያ ሶስት የአውሮፓ ህብረት አባል ሀገሮች በመከላከያ ላይ ይበልጥ የተቀራርበው መስራት የሚያስችላቸው ታሪካዊ ስምምነት ተፈራርመዋል። የፈራሚ ሀገሮች ህጋዊ ትስስር ይፈጥራል የተባለው ይህ ቋሚ ስምምነት በጋራ ለመከላከል የሚያስችላቸውን ፕሮጀክቶች ለመንደፍና ወጭን ለማሳደግ ይረዳል። ከህብረቱ ሀገሮች ከፍተኛ የጦር ኃይል ያላት ብሪታንያ ይህን መሰሉን ስምምነት ለረጅም ጊዜ ስትቃወም መቆየቷ ይታወቃል። አሁን ከህብረት አባልነቷ መውጣት ሌሎች አባል አገሮቹ በአቋማቸው እንዲገፉ አድርጓል ተብለዋል። ሄንሪ ሪግዌል ከለንደን አጭር ዘገባ ልኳል። ሰለሞን ክፍሌ ያቀርበዋል። በስምምነቱ መሠረት ኅብረቱ የጦር መሣሪያ ለመግዛት አምስት ነጥብ ስምንት ቢሊዮን የአሜሪካ ዶላር መድቧል። ይህ ደግሞ በተጨማሪ ቃል የተገባውን ለዘመቻ ማስተባበሪያና ለመከላከያ ጥናት የተመደበ ወጪ አይጨምርም። መሪዎቹ የተደረሰውን ስምምነት ታሪካዊ ሲሉ አወድሰውታል። የአውሮፓ ኅብረት የውጭ ጉዳዮች ፖሊሲ ሹሟ ፌዴሪካ ሞጌሪኒ እንዲህ ይላሉ። ከአንድ ዓመት በፊት ብዙዎቻችንና አብዛኛው የተቀረው ዓለም ሊደረስበት የማይችል እንደሆነ አድርገን የገመትነው ነገር ነው ዛሬ እውን የሆነው። የስምምነቱ ደጋፊዎች በ2011 የአውሮፓ ሸሪኮች በዩናይትድ ስቴትስ የአየር ኃይልና ትጥቅ በመተማመን በሊቢያ ጣልቃ ለመግባት ባለመቻላቸው የተፈጠረው አይነት ችግር እንዳይደገም ይረዳል ያበቃልም ብለው ያምናሉ። ያ ከሆነ ከሦስት ዓመታት በኋላ ሩሲያ ክሪሚያን መውረሯ አብዛኞቹን የአውሮፓ መሪዎች በህብረት የመከላከሉን አስፈላጊነት እንዲገፉበት አድርጓቸዋል። አዲሱን የመከላከያ ህብረት ስምምነት የሚያስተባብሩት አንጋፋዎቹ ጀርመንና ፈረንሳይ በመሆናቸው ደግሞ አዲስ ዕድል ተፈጥሯል ተብሎ ይታመናል። ለዚህም ዋና ምክንያቱ የዶናልድ ትራምፕ ለዩናይትድ ስቴትስ ፕሬዝደንትነት መመረጥ ነው። ትራምፕ በምርጫ ዘመቻቸው ወቅት ኔቶን የማይሠራ ጥርስ የሌለው ድርጅት ነው ማለታቸው አይዘነጋም። በቅርቡ ለኅብረቱ ድጋፍ እንደሚሰጡ ቃል ቢገቡም ታዲያ አሁንም በብራስልስ ጥርጣሬው እንዳለ ነው። ብዙም አመኔታ አልተጣለባቸውም። በመጨረሻም ኢራን በከባድ የመሬት ነውጥ ላለቁት ዜጎቿ ዛሬ የሐዘን ቀን ባወጀችበትም ወቅት መንግስታቸው የወደመውን መልሶ በመገንባት ተግባር ለመርዳት ፈጣን እርምጃ እንደሚወስድ የኢራን ፕሬዝደንት ሐሰን ሩሃኒ ገልጸዋል። ሩሐኒ ይህን ያሉት የኢራንና የኢራቅ ድንበር ባለፈው እሁድ በ7 ነጥብ 3 በሚለካ ርዕደ መሬት በተመታበት ወቅት ክፉኛ የተጎዳውን ከርማሻህ የተባለውን ክፍለ ሀገር በጎበኝበት ወቅት ነው። ኤርና የተባለው የኢራን የዜና አገልግሎት በዘገበው መሠረት ቢያንስ 530 ሰዎች በአደጋው አልቀዋል፣ 7000 የሚሆኑት ደግሞ ቆስለዋል። የምሽቱ ዜናችን እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። በሁለተኛው አጋማሽ ከሚቀርቡ ዝግጅቶቻችን አንደኛውን ለማስተዋወቅ ህብረተሰብ ሁሉ ኃላፊነት አለ። የፖለቲካ መሪዎችም ቢሆን በተለይ ከመጠን ያለፈ በደልና ስቃይ ህጻናት ላይ ላለማድረግ አመፀኛና አዋኪ እንዳይበዛ ከመጀመሪያው ልጆችን በእንክብካቤ ማሳደግ ጥቅሙ ለህብረተሰብም ነው። የሚ ፕሮፌሰር ዮናስ እንዳለገዳ ናቸው። በህክምናው ቋንቋ በእንግሊዘኛ አንታይ ሶሻል ፐርሰናሊቲ ዱዘርደር በመባልም በሚታወቀው የአእምሮ ህመም ምንነትና መንስኤዎች ከሰጡት ማብራሪያ የተወሰደን የሰማችሁት። ሐኪሙን ይጠይቁ ተከታታይ ቅንብር ይመለሳሉ። አሁን የዕለቱ አብይ ርዕስ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሰላሳ ሰባት የአፍሪካ አገሮች ውጭ ጉዳይ ሚኒስትሮችን በዚህ ሳምንት መጨረሻ ላይ ተቀብለው ያነጋግራሉ። ውይይቱ በፕሬዚደንት ዶናልድ ትራምፕ አስተዳደር የሚካሄድ ከፍተኛው በአፍሪካ ፖሊሲ ላይ ያተኮረ ስብሰባ መሆኑ ታውቋል። ቪንሰንት ማኮሪ ከአፍሪካ ጉዳዮች ምክትል ውጭ ጉዳይ ሚኒስትር ዶናልድ ያማሞቶ ጋር ያደረገውን ውይይት ሳሌም ሶሎሞን አቀናብራለች። አዲሱ አበበ ያቀርበዋል። ይህ ከነገ በስቲያ ሐሙስና በማግስቱም አርብ የሚካሄደው ስብሰባ ንግድንና መዋለንዋይን ዋይን ጸረ ሽብርተኝነትንና መልካም አስተዳደርን እንደሚያካትት ታውቋል። በዚህ ስብሰባ ከሚኒስትሮቹ ሌላ የአፍሪካ ህብረት ሊቀመንበር ሞሳ ፋኪ መሐማትን እና ሌሎች የአፍሪካ ህብረት ልዑካንንም ያካትታል ተብሏል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ዶናልድ ያማማቶ ለአሜሪካ ድምፅ አፍሪካ 54 ለተባለው የቴሌቪዥን ፕሮግራም በሰጡት ቃል የስብሰባው ዋና ግብ ከእርዳታ ባሻገር በጋራ ጠቀሜታ ላይ የተመሠረተ የወዳጅነት ፖሊሲን መቅረጽ እንደሆነም አመልክተዋል። እንደምትመለከቱት አሉ ያማማቶ የዩናይትድ ስቴትስ ትኩረት በአፍሪቃ ላይ ብቻ ሳይወሰን አጠቃላይ በመላው ዓለም ላይ ስለሆነ ሽፋኑም ሰፊና ዘርፈ ብዙ ነው። ሰብአዊ እርዳታ ብቻም አይደለም መሠረተ ልማትንም ያካትታል ብለዋል። አጠቃላይ የኢኮኖሚ እድገት እንዲኖር በማሰብ በአቅም ግንባታ ላይም እናተኩራለን ብለዋል። የአፍሪካ ጉዳዮች ውጭ ጉዳይ ሚኒስትሩ ያማማቶ ስብሰባው ከወቅታዊ ጉዳይ አልፎ በወደፊቱም ላይ ያተኮረ እንደሚሆን ያመለከቱት ያማማቶ አፍሪቃ በመጪው 2100 ዓመት ከፍተኛውን ሁለት ነጥብ ሁለት ቢሊዮን የሕዝብ ቁጥር የሚኖራት አህጉር እንደምትሆን ተናግረዋል። በሌላ በኩል ዶናልድ ያማማቶ በዚህ ጉዳይ ላይ ከተለያዩ ጋዜጠኞች ጋር በቴሌፎን ቃለ ምልልስ አካሂደዋል። ከቀረቡላቸው ጥያቄዎች አንዱ የአህጉሪቱን የደህንነት የጸጥታ ጉዳይ የሚመለከት ሲሆን በተለይም ያተኮረው እንደ ኢትዮጵያ በመሰሉ አገሮች ነው። የማማው ቶ ሲመልሱም በጣም ጥሩና ፈታኝ የሆነም ጥያቄ ነው ካሉ በኋላ ወደ ዝርዝሩ ዘልቀዋል። ሰላምን ደህንነትንና መልካም አስተዳደርን በተመለከተ የኢትዮጵያን ሁኔታ በሁለት መልኩ ማየት ይቻላል ይመስለኛል። በአንድ ወገን መቀመጫቸውን ሶማሊያ ያደረጉ አክራሪዎች የሚያመጡባት ፈተና አለ። በሌላ በኩል ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ ያለባቸው የመልካም አስተዳደር ጉዳይ አለ። እንዲሁም በሶማሊያና በኦሮሚያ መካከል ያለው ውጥረት ተጠቃሽ ነው። በአጠቃላይ ግን የደህንነቱንና የጸጥታ ሁኔታውን ስንመለከት ጉዳዩ በመላ አህጉሪቱም የሚታይ መሆኑን መረዳት ያስፈልጋል። አፍሪቃን በተመለከተ ሚኒስትሩ ያነሷቸው ጂ አምስት የተባሉትን አገሮች ማለት ማሊን፣ ሞሪቴንያን፣ ቻድን፣ ቡርኪና ፋሶንና ኒጀርን ሲሆን እነዚህም ልክ እንደ ኢትዮጵያ ሁሉ ከክልላቸው ውጭ የሚመጡ ስጋትና ዛቻ እንደሚደርስባቸው ገልጠዋል። ኢትዮጵያ በነበርኩ ጊዜ፣ አሉ ያማማቶ፣ የሶማሊያው አልሻባብ በዚያች አገር ላይ የቦምብ ጥቃት እያካሄደ ደህንነቷንና ጸጥታዋን ያናጋ ነበር። ወደፊት ወደ ኢትዮጵያ እንደሚሄዱ የገለጡት ያማማቶ በዚያን ጊዜም ሌሎች ጥያቄዎችን ለማስተናገድ ቃል ገብተዋል ለጋዜጠኞቹ። ሌላው ለአፍሪካ ጉዳዮች ምክትል ውጭ ጉዳይ ሚኒስትር ዶናልድ ያማማቶ ያቀረበላቸው ጥያቄ የኢትዮጵያን የሰብአዊ መብት ይዞታ የተመለከተ ነበር ሲመልሱም ተገቢ ጥያቄ መሆኑን ገልጠው ችግሩ ዘርፍ ብዙ መሆኑን ጠቁሙን ጠቁመው በኢትዮጵያ ካሉ የተለያዩ ክልሎች አልፎ ከጎረቤት ሀገር ኤርትራ ጋር ስለምንድን ነው ሰላምና ደህንነት የሚመጣው ወይም የማይመጣው ሲሉ በጥያቄ መልክ ያቀረቡትን የድንበር ግጭቱን በምሳሌነት አስታውሰው ዩናይትድ ስቴትስ ለእነዚህ ሁሉ የሚሆኑ መፍትሄዎች በመሻት ላይ እንደምትገኝ ገልጠዋል። በኢትዮጵያና በክልሉ ላይ የቀረበውን ጠቃሚ የሰላምና ደህንነት ጥያቄ ብንወስድ ለምሳሌ አሉ። እንደሚታወቀው ኢትዮጵያ የኢጋድ መሪ ነች። ጠቅላይ ሚኒስትር ኃይለማርያም በጥረቱ ላይ ደቡብ ሱዳንን በተመለከተ ጠንካራ አቋም ነው ያላቸው። የኢትዮጵያ የደህንነት ጉዳይ ደግሞ በዚያ አካባቢ ብቻ የሚወሰን አይደለም። የኢትዮጵያ ወታደሮች ሶማሊያ ውስጥ ያለውን ሰላም ለማረጋጋት በዚያች አገር ውስጥ መገኘታቸውንም ጠቁመዋል። የማማቶ እንደገለጡት አፍሪካ በፕሬዚዳንት ትራምፕ አስተዳደር የውጭ ፖሊሲ ውስጥ ቀዳሚ ስፍራ የያዘችው ኒጀር ውስጥ በሚገኙ ራቅ ባሉ ስፍራዎች አራት የዩናይትድ ስቴትስ ወታደሮች ከተገደሉ ወዲህ መሆኑን ይታወቃል። በቅርቡ ዩናይትድ ስቴትስ የአፍሪካ ሸሪኮቿን ወታደሮች የማሰልጠን ቀዳሚ ሚና መጫወት እንደምትጀምር የገለጡት ሚኒስትሩ ባለፉት አስር ዓመታት ዩናይትድ ስቴትስ ከ300 ሺህ በላይ የአፍሪካ ወታደሮችን እንዳሰለጠነች ገልጠዋል። አያይዘውም በሸሪክ ሀገሮች ውስጥ የሚገኙ ወታደሮችን ከማሰልጠን አኳያ ዩናይትድ ስቴትስ ትኩረቷንና ሚናዋን ከፍ አድርጋ በአህጉሪቱ ተቋማት መካከል የተቀነባበረ ጥረት ታካሄዳለች። ይህም ከቦኮ ሐራም ከአይሲል እና ከአደገኛ እጽ ተናጋጆች ጋር ያለውን ስጋት በመቀነስ ላይ ያተኮረ ይሆናል። በዩናይትድ ስቴትስ የረጅም ጊዜ እቅድ መሰረት የጸጥታ ደህንነት የኢኮኖሚ እድገትና ብልጽግና የሚመጣ መሆኑን ያመለከቱት ያማማቶ፣ ለዚህም ስኬት ዩናይትድ ስቴትስ የእዳ ቅነሳን በተመለከተ ስትራቴጂ ላይ በመዋየት ከአህጉሪቱ ጋር ለመናገድ የማያስችሉ መሰናክሎችን ለመቋቋም ወይም ለማቆም እንደምትሻም ተናግረዋል። አድማጮች ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የሶማሌ ክልል ልዩ አባላት ናቸው የተባሉ ታጣቂዎች በኦሮሚያ ክልል ምስራቅ ጉጂ ዞን በሊባን ወረዳ ጥቃት አድርሰው ሰባት ሰዎችን ገድለዋል ሲሉ የአካባቢው ነዋሪዎችና የወረዳው አስተዳዳሪ ለቪኦኤ የኦሮምኛው ዝግጅት ክፍል ገልጸዋል። ሰሎሞን አባተ ተጨማሪ ይዟል። ከፍ ያለ ወታደራዊ ትጥቅ እንደነበረው የተነገረው ኃይል እስከ ትናንት ምሽት ከአካባቢው አለመራቁን ነዋሪዎቹ አመልክተው የመከላከያ ሰራዊቱ ጣልቃ ገብቶ ሁኔታውን ማረጋጋቱን አስረድተዋል። የኦሮምኛ ዝግጅት ክፍላችን ባልደረባ ሶራ ሀለኬ ትናንት ምሽት ላይ ያነጋገራቸው አንድ የነገሌ ቦረና ነዋሪ ከትናንት በስቲያ ከጠዋቱ አምስት ሰዓት ላይ ተፈጠረ ያሉትን ሁኔታ እንዲህ አስረድተዋል። malee ልጁ ኃይለ ጦርነት ከፈተብንና በፊት ለፊት እየተዋጋ እያለ በአቋራጭ በሁለት አቅጣጫ ሰፈር መቶ ምናምን አባወራ የሚሆኑ ቤተሰብ ላይ በአቋራጭ ከኋላ በኩል ገቡብንና ዛ ሰዎች ጨረሱብን። ዘ ሞቱበት ሰዎች ስድስት ናቸው። ቤቱ መቃጣጥሏል። ትምህርት ቤትን በጥይት መታቷል፣ አልተቃጠለም። ጥቃት የከፈቱልን ሰዎች ላይ የአገር መከላከያ ሚኒስትር የምሉ አለ ማስታወቃቸው ከምወጋችሁ ውስጥ አዎ፣ አሁን ሶፍት ኮፒ ማሰነሴትን ሊበ ወረዳ ፖሊስ እጅ ነው ያለው። ምን በምባል ቦታ ላይ ነው ጦርነቱ ተካሄደ? እንጎ የሚባል ቦታ ነው የከፈቱት። ወደ ዴካ የሚባል ቦታ ነው የተመለሱት። የሞቱት ከእናንተ አካባቢ የሞቱት ትላልቅ ሰዎች በሰባዎቹ ዕድሜ የሚቆጠሩ ሰዎች እንዳሉበት ነው የነገርከኝ። ገልገለው ዕቃ የሚባል አለ፣ የሰባ አመት ዕድሜ ነው ያለ ነው። ዱም ቀልጭሮቻ የሚባል ደግሞ የሰባ አምስት ዕድሜ ገፋ ያለ ሰው ነው። በገጆ ደውዬ የሚባሉ አለ፣ ይህም ስልሳ አመት ዕድሜ ውስጥ ነው ያለው። ጆሮ ቆየ የሚባል ደግሞ እሱም የሰባ አመት ምናምን ዕድሜ ውስጥ ነው ያለ፣ ሸማግሌው ነው የወጣው። እንጎ የሚባል ቦታ ነው የከፈቱት። ወደ ዴካ የሚባል ቦታ ነው የተመለሱት። የነሱ ኃይል ምን ያህል ይሆናል? ስድስት መቶ ይሆናሉ። ከፊት ለፊት የሚዋጉ ውጭ በአቋራጭ ብቻ የገቡት ወደ ስድስት መቶ ሰው ይሆናሉ። ሰፈር ውስጥ የገቡት ቤቶች ያቃጠሉት ትምህርት ቤት በጥይ ተመሳቶ ነበረ፣ አልተቃጠለም፣ አልወደቀም። ግን የአገር መከላከያ ሚኒስቴር አሉ። ዛ ቦታ እነሱ እያሉ ነው የተዋጉት፣ እነሱ እያሉ ነው ሰፈሩ። እነሱ ውስጥ የገቡት እነሱ ሲመጡ ከፊት ለፊት እየተዋጉ ስለሆነ መሀል አንገባም ብሎ ትምህርት ቤት ላይ ተሳፈሩ። ትምህርት ቤት ላይ እነሱ እያለ ነው ይሄ ሁሉ ችግር የፈጠረብን፣ እያለ መከላከያ፣ እያለ ሶራ ወደ ሊበን ወረዳ አስተዳደርም ደውሎ አስተዳዳሪውን አቶ ዋሪዮ ጎልቻን አነጋግሮ ነበር የጥቃቱን መፈጸም አረጋግጠው ስለ ሁኔታው ዝርዝር ማብራሪያ ሰጥተዋል። የደረሰው ጉዳት ሰባት ሰው ገለዋል፣ ስድስት ሰው ቆስላል። መጥቶ ጥቃት ደረሱ እንዳለ ትክክለኛ ነው። ነገር ግን የገራይ መከላከያ ሰራዊት በወቅቱ ማል ገብቶ እንደተለያዩ አድርገዋል። እድሜያቸው ስንት ይሆናል? ከተገደሉት አራት ሰው ሸማግሌ ከሰሳ በላይ ናቸው። እዚያ ያለው ሰፈር አካባቢ ያለው ሸማግሎች ናቸው። መሞቱ ሶስቱስ ሰላሳ አምስት በላይ ናቸው። እድሜያቸው ማለት ነው። በምን አይነት መሳሪያ ነው የአካባቢውን ሰዎች የወጉት? እነዚህ ልዩ ኃይሎች ልዩ ኃይሎች ያለው ስናበር መተርየት ነው እየወጉ በመኪና ነው የሚመጡት። አዎ ህዝቡ አስተዋደሩ እነሱ ከሌላ ቦታ መኪና ግን መጥቶ እኛ ላይ አራግፎ የጉዳት አገር ሆናለ እያሉ ለእኛም ሪፖርት አደርጓል። የማን ክልል ውስጥ ነው የሚገኘው ቦታው ሞ ሰዎቹም መጥቶ የወጉበት ቦታ ኦሮሚያ ክልል አስተዋደር ሰፈር ነው። እኛ ቀበሌ ሊበ ወረዳ ስሚልቶ ቀበሌ ማረ ምን ያህል ሰው ተፈናቅለዋል? ከዚህ አካባቢ አሁን አሁንም እየተፈናቀለው ያለው በቁጥሩም አናቅም፣ እና ግን የተፈናቀለው እጩ ሰዎች አሉ። እነሱ እንዲመጥተው ሲዋጉ ማን ነው የሚከላከላቸው? መጀመሪያ እዚያ አካባቢ ያለው አስተዳደር ነው። ከዛ በኋላ የሀገር መከላከያ ሰራዊት መሀል ገብቶ እንደመረጀ አድርጓል። እኛም እንደምናውቀው ሀገር መከላከያው የኢትዮጵያ መከላከያ ሰራዊት ነው። ኢትዮጵያ መከላከያ ሰራዊት ለኢትዮጵያ ብሔር እና ብሔረሰብ እንደ አንድ ነው የሚያዩ ጦርነት ሲመሰረት መጀመሪያ እነሱ መሀል ገብቶ የኢትዮጵያ ባንዲራም ሰቅሎ ያ ውጊያ ቢቆም አድርጓል። ስለተባለው ጥቃት የሶማሌ ክልል መንግስት ያውቅ እንደሆነና ባለስልጣናቱም የሚሉትን ለመጠየቅ ወደ ጅጅጋ ትናንትና ዛሬ ያደረግነው ተደጋጋሚ ጥረት አልተሳካም። በቂሊንጦ እስር ቤት ሕይወቱ ያለፈው የአቶ አርማ ዋቄ የአሟሟት ሁኔታ እንዲጣራላቸው አባትየው አቶ ዋቄ ማሙ ለፍርድ ቤት አቤቱታቸውን አቅርበዋል። ፍርድ ቤቱም ለአቤቱታቸው ውሳኔ ለመስጠት ተለዋጭ ቀጠሮ መስጠቱ ታውቋል። መለስካቸውማ ዝርዝር ይዟል። አቶ አርማ ዋቄ መስከረም ሁለት ቀን 2010 ዓ በቅዱስ ጳውሎስ ሆስፒታል እንደ ሞት የሚናገሩት አባቱ አቶ ዋቄ ማሞ የልጃቸው የአሟሟት ሁኔታ እንዲጣራላቸው ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ ወንጀ ችሎት አቤትታቸውን አቀረቡ። አቶ ዋቄ ለቪኦኤ ዛሬ ስለ ልጃቸው አሟሟት እንደገለጹት ከሆነ አርማይ ዋቄ እንደሚባለው በኢንፌክሽን ምክንያት አልሞትም። አባቱ አቶ ዋቄ ማሞ አስከሬኑን ተረከብኩ ሲሉ ያዩትን ለቪኦኤ ዘርዝረዋል። ከዛ ከቅዱስ ጳውሎስ ሚሊኒየም ሆስፒታል ሜዲካል ኮሌጅ ሆስፒታል ሲያዋት አይሬሳውን ከፍቼ አይቼ ጭንቅላቱ አናት መሀሉ ላይ የፈረሰ መሆኑን፣ ሆዱ የተቀደደ መሆኑን፣ ሰውነቱ ያባበጠ መሆኑን አይቼ ነው የተረከብኩት። እኔም እራሴ አቶ አውቄ ይህንኑ በትናንትናው ዕለትና ዛሬም ለፍርድ ቤት በዝርዝር እንደተናገሩ አስታውሰዋል። በተጨማሪም የሟቹ የአቶ አርማ ዋቄ ታናሽ ወንድም አቶ ቴዎድሮስ ዋቄ በአሁኑ ጊዜ የሚገኘው በዚሁ ማረሚያ ቤት መሆኑን ጠቅሰው ያላቸውን ፍራቻ በመግለጽ ፍርድ ቤቱ መተማመኛ እንዲሰጣቸው መጠየቃቸውን አቶ ዋቄ ማሞ ተናግረዋል። በዋናነት ለፍርድ ቤት ያቀረቡትን አቤቱታም ለቪኦኤ በሚከተለው ሁኔታ ገልጸዋል። የኢትዮጵያ ሕዝብ ህግ ይፍረደኝ። ቀጥታ እኛ የተመታ መሆኑን ሆዱ ተቀዶ ተመልሶ የተሰፋ መሆኑን አግላላ በእጃችን አለካንም ሬሳውንም እንትን ስንል ጓንት አድርገን በጥሩ በጥንቃቄ ነው ያስቀመጥ ነው። ገለልተኛ ኮሚቴ ተቋቁሞ ሬሳው እንደገና ወጥቶ ይመረመርልኛል። በኢንፌክሽን ነው የሞተ ቢባሉ እንኳን በባለሙያ በገለልተኛ ባለሙያ በስፔሻሊስት ተመርምሮ ጉዳዩ እንዲታወቅልኝ የኢትዮጵያ ሕዝብ ይህን ይችላል ልኝ ነው ቃሌን የሰጠው ፍርድ ቤቱም አቤትታውን ካዳመጠ በኋላ ትዕዛዝ ለማረሚያ ቤት እንደሰጠ በመግለጽ ውሳኔውን ለማሰማት ለታሕሳስ አምስት ቀን ሁለት ሺህ አሥር ዓመተ ምሕረት ቀጠሮ ይዟል። በሌላ በኩል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በነ ንግሥት ይርጋ የክስ መዝገብ አቃቤ ሕግ በመሠረተባቸው የሽብር ወንጀል ክስ ስድስቱም ተከሳሾች እንዲከላከሉ ብይን ሰጥተዋል። ተከሳሾች በጠበቆቻቸው አማካኝነት በአቃቤ ሕግ የሰነድ ማስረጃ ላይ ተቃውሞ ቢያቀርቡም ፍርድ ቤቱ ተቃውሞውን አልፎ ተከሳሾቹ መከላከያቸውን ለታህሳስ 12 ና 13 ቀን 2010 ዓ ም እንዲያቀርቡ ቀጠሮ ቆርጧል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላልፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202 205 9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን። ሰላም ጤና አስትልኝ፣ እንደምን ዋላችሁ? የቮይስ ኦፍ አሜሪካ የአማርኛው ዝግጅት ክፍል፣ እኔ በቨርጂኒያ ምኖር ኢትዮጵያዊ ነኝ። ትናንትና ቅዳሜ ዕለት፣ በኢትዮጵያን ኤምባሲ ውስጥ ወንድሞቻችን ኢትዮጵያውያን ያደረጉትን የተቃውሞ እንቅስቃሴ መዘገባችሁ ይታወሳል። ይህ የአክቲቪዝም ስራ ኢትዮጵያ ውስጥ ያሉትን ወገኖቻችንን እስር ቤት ያሉ ስማቸውን የማናቃቸው ስማቸውን የምናውቀው ደግሞ መሪዎች እነ በቀለ ገርባ እነ እስክንድር ነጋ እነ አንዱ አለም አራጌ ሌሎች በጣም ብዙ ብዙ ፕሮፌሰር መረራ ጉዲናን አስሮ የሚገኘው ከእንደገና ደግሞ እየገደለ እያሰረ በሺ የሚቆጠሩ ባለፈው አመት ተገድለዋል። በዚህ አመት ደግሞ እንደዚሁ ሰባት ሰው ስምንት ሰው ሰው የሰው ህይወት ረክሶ ማለት ነው እና ይህን ሁሉ ነገር የሚያደርግን መንግስት ለመቃወም እና ከዛም በተረፈ ደግሞ ከወገኖቻችን በኢትዮጵያ ውስጥ የሚገኙትን ትግል ላይ ያሉትን አብረናችሁ ከጎንነን ለማለት ይህንን የኢትዮጵያዊ ወን የተላብሰው ኤምባሲ ውስጥ ገብተው የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ ዓላማ እያውለበለቡ ያሳዩ ወንድሞችን አድናቆቴን ለመግለጽ ዛሬ ኮርት ተገኝቼ ነበረ። ወንድማችን ዮሐንስ ታከለ ተፈቷል። ሽመልስም እንደዚሁ በነጻ ተሰናብቷል። ከመኪና ከቤተሰቦቹ ጋር ተቀላቅሏል። እና ይሄ የአክቲቪስም ስራ መቀጠል አለበት ለማለት ወዳለሁ እና እጃቸውን ወደው ፈልገው የታሰሩት ተምሳሌትነቱ ለታሰሩት ወገኖቻችሁን ወገኖቻችንን ከእናንተ ጋር ለማለት ነውና እናመሰግናለን። መልካም ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናችሁ አድማጮቻችን የድረገጽ ገጽ አድራሻችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ነው። በእጅ ስልክ መከታተል ለምትሹ ወይም ለምትመርጡ ደግሞ ሆን ዳት ቪኦኤ ዳት ሞቢን ተጠቀሙ። በፌስቡክና በትዊተርም ተከታተሉን። ወደ ቀዳሚው የምሽቱ ቅንብር እናልፋለን። የኢትዮጵያውያን የጋራ ግብረ ኃይል የተባለው ቡድን ባለፈው ቅዳሜ ዋሽንግተን ዲሲ በሚገኘው የኢትዮጵያ የኤምባሲ ቅጽር ግቢ ደጃፍ ባካሄደው የተቃውሞ እንቅስቃሴ ከኢትዮጵያውያኑ ውጭ የተለየ ትኩረት ስቧል። የተቃውሞ እንቅስቃሴውን በማካሄድ ላይ ሳሉ ሕግ ተላልፋችኋል በሚል በጊዜው የታሰሩት ሁለት ሰዎች በትናንትና ሁለት በነጻ መለቀቃቸው ተዘግቧል። እስሩ በመሰረቱ በኢትዮጵያ እየተፈጸመ ነው ላሉትና ለተቃውሞ ለወጡበት ዋና ጉዳይ ትኩረት ለመሳብ ታልሞ የተከናወነ መሆኑንም አስተባባሪዎቹ ተናግረዋል። መታሰርን አንዱ መንገድ ያደረገውን ይህ አቀራረብ በዋሽንግተኑ የኢትዮጵያ ኤምባሲ በተደጋጋሚ የተስተዋለ የእምቢተኝነት አቋም ማሳያ ዘይቤ አስመልክቶ እዚህ ዋሽንግተን ዲሲ አካባቢ በመሰል የተቃውሞ እንቅስቃሴዎች በስፋት የሚታወቁ አንድ ሰው አነጋግረናል። አሉላ ከበደ ነው ያወያያቸው። በቅድሚያ ይሄ ነገር ለሕዝቡ በደንብ ላይ መደረግ ያለበት አስፈላጊ ነገር ነው። በመሰረቱ እነዚህ ኢትዮጵያኖች ለምን ይሄን ለማድረግ አስፈለጋቸው? ወይም እዛ ድረስ ለመሄድ ምን አስፈለጋቸው? ምን አነሳሳቸው? ምን እንገፋፋቸው ነው መታየት ያለበት። ከዛ አኳያ ስናየው ኢትዮጵያ ውስጥ ያለው ሰብዓዊ መብት ጥሰትም ይሁን ሌሎች የሰው ነፃነት ታፍነውበት የሚኖርበት ሀገር እና ሕዝባችን የሚደርስበትን መከራ ከማየት አኳያ ይሄ የተደረገ ነገር ያንሳል እንጂ አይ በዛ እድለኞች ብንሆን ኖሮ በሙሉ ዓለም ላይ ያለን ኢትዮጵያኖች ከዚህ የበለጠ ቀን በቀን ማድረግ የሚገባን መድፎ የሚገባን ማሳየት የሚገባን ነገር ነበር። አላማቸው ነው ዋናው ነገር መታየት ያለበት። ሁለተኛ ያደረጉትም ነገር አክሽኑን ራሱን ብናይ ኤምባሲ ውስጥ ገቡ። ኤምባሲው የኢትዮጵያም የፐብሊክ ኤሪያ ነው፣ ማንም ሰው መግባት ይችላል ኤምባሲ ውስጥ። ዋናው ነገር ኤምባሲ ውስጥ ገብተው ምን አደረጉ ነው መታየት ያለበት። ንብረት አውድመዋል ወይም ሰው ላይ ጉዳት አድርሰዋል ወይ ወይም ደግሞ የያዙለት የተነሱትለትንም ዓላማ የማይከተል ነገር ያ ይሆናል። ግን ቪዲዮውን የታየ ነው። ላይቭ የሚታይ ነበረ፣ ብዙ ጊዜ የተቀረጹም አሉ። ያን አይተን መፈረጅ እንችላለን። ገብተው የኢትዮጵያን ባንዲራ ይዘው ድምጻቸውን ያሰሙት ያለውን ችግር የሚገልጽ ነገር ነው ያሰሙት፣ የተላለፉት ወይም ያደረጉት በሞራል አኳየ የሚያስጠይቅ ነገር የለም። ያ ማለት ግን ይሄ ትሬስፓሲንግ ወይም ለምሳሌ ከፖሊስ ጋር ያለው ግንኙነት የሚደነግጉ መለስተኛ የሆነ ነገሮች አሉ። ፖሊስ የሚያደርገውን ለማስተጓጎል መሞከር፣ ለምሳሌ ኢንተርቪው ማድረግ ያሳስር። ለአድማጮች ግልጽ ለማድረግ ከሁለቱ ከታሰሩ ሰዎች አንደኛው አንደኛው ፖሊሶች እንዲለቁት ከፖሊሶች ጋር ያደረጉት ውውጥ እሳቸው እንዲታሰሩ አድርጓቸዋል። የመጀመሪያው ሰው ባንዲራውን ይዘው የኤምባሲው ቅጥር ግቢ ውስጥ የተረማመዱ፣ ጮክ ብለው እየተናገሩ ስለ ኢትዮጵያ ይሰማኛል ያሉትን ይገልጹ ነበር። እነኚህ በአገሩ ሕግ አኳያ መስመር ተላልፈዋል ተብለው ያሲዙ እንጂ በሞራል ተጠያቂ የሚያደርጓቸው አይደሉም። ይልቁንም ለተነሱበት አላማ ማሳያዎች ናቸው። ሆን ብለው የሚደረጉ ናቸው እያሉን ነው። አዎ አባባሉም ትክክል ብዙ ጊዜ በዚህ በአክቲቪዝም ወይም ሰብአዊ መብት ተማጋችነት እንቅስቃሴ ውስጥ ሁልጊዜ እነዚህ የምትከፍላቸው ነገሮች አሉ። የአስሩ አላማ ወይም የምትናገረው ነገር ዘንድ እንዲ ሰማለ መገናኛ ብዙሀን ትኩረት እንዲስብ ለማድረግ መስመር ወጣ ያሉ ነገሮች ማድረግ የተለመደ አካሄድ ነው። እኛ ብቻ ሳይሆን በትላልቅ ደረጃ ያሉ ለምሳሌ ፊልም አክተሮች ጆርጅ ክሉኒ፣ ማርቲን ሉተር ኪንግ፣ ሁሉም ቢሆን ያደረጉት ነገር ነው በጊዜው ህግ ተብሎ ለሚቆጠር ወይም አንዳንድ ጊዜ ብዙ ጊዜ ትክክል ያልሆነ ልግ ሊሆን ይችላል ወይም እውነተኛ ነገርም ቢሆን ጉዳይ በህዝብ ዘንድ አቴንሽን እንዲያገኝ ለማድረግ ከፈለግ ያንን መተላለፍ ና ደግሞ ለመተላለፈው ነገር ደግሞ የሚያስፈልገውን መስዋዕትነት መክፈል ዝግጁ ከሆንክ ይህን የስኮን አላማ ለማሳየት ይረዳል። ይህንን ያደረጉት እነዚህ ልጆች መደነቅ መደገፍ በእኔ በኩል የምኮራባቸው ኢትዮጵያኖች ነው የማየው። ምሳሌ መጥቀስ ይቻላል። ከዚ በፊት ሳዑዲሳ ጋ እና ሌሎችም ኢትዮጵያኖች በየቦታ ያደረጉትን ነገር ተደጋጋሚ እያደረጉት ነው። ሌላው መጨመር የምፈልገው ነገር ምንድን ነው? ዋናው ነገር ይሄን ስታካሂድ የምትናገረው የምትጠይቀው ዲማንድ የምታደርገው ነገር አንደኛ እውነትነት አለው ወይ ነው። ይሄ ሊካድ የሚችል ነገር አይደለም። ያቀረቡት ጥያቄ ኢትዮጵያ ውስጥ ነጻነት የሌለ መሆኑ የሚካድ ነገር አይደለም። ያንን ነው የሚናገሩ የነበሩት። ሁለተኛ በፍጹም ጨዋነት ነበር የሚያካሄዱት። የሚናገሩት ቃላት ምንም እንክን ያለው ቃል አላየሁም። በአንጻሩ ከኤምባሲ በኩል የጥበቃ ሰው ይመስለኛል፣ ወይም እንግዲህ ከአዘጋጆቹ አንዱ ሰው ላይ ሲተፋ ይታያል። እንግዲህ ይሄ በአንጻራዊነት የማን ሕግ ተከትሎ ነገሮችን እንደሚያደርግ ያሳያልና በዚህ በኩል እኔ የተደረገው ነገር ሙሉ በሙሉ አግባብ ያለውና ተምሳሌትነት ያለው ነው። ይህን ያደረጉት ልጆች ደግሞ ለቆሙለት ዓላማ ለኢትዮጵያ ሕዝብ ነጻነት ሲሉ የሚከፍሉትን የሚያደርጉትን ነገርና የሚከፍሉትን መስዋዕትነት ባክብሮት ነው ማየው። መልካም አቶ ከባዱ በላቸው ለሰጡኝ አስተያየት ለጊዜው አመሰግናለሁ። ምናልባትም ሌሎችን ጨምሮ በሚያወያይ ሰፋ ባለ ፕሮግራም መልሰን እናገኙታለን። እግዚአብሔር ስጥር ሌላሁ ነው እኔም ሰጠኝ ድር በድጋሚ አመሰግናለሁ። አድማጮች ይህ ፕሮግራም የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ወደ ቀጣዩ ቅንብር እናልፋለን። በአሁኑ ጊዜ በዩናይትድ ስቴትስ በሚሰራበት የኢሚግሬሽን ፖሊሲ መሰረት ማንኛውም ጥገኝነት ጥያቄ ውጭ ሀገር ሰው ትክክለኛ ቪዛ የያዘም ይሁን አይሆን ልክ እንደደረሰ በቁጥጥር ስር ይውላል። የቪኦኤ የኢሚግሬሽን ጉዳዮች ዘጋቢ አሊን ባሮስ ኒው ጀርሲ ውስጥ የሚገኝ የእስር ማዕከል ጎብኝቶ በቁጥጥር ስር ሆነው የጥገኝነት ማመልከቻ ሂደት ውስጥ ያለፉ የውጭ ሀገር ተወላጆችን ማነጋግሮ ተከታዩን ዘገባ አጠናቅሯል። ቆንጅታይ ታቀርበዋለች። ጥገኝነት ጠያቂዎች ኢሚግሬሽን የማቆያ ማዕከል ገብተው አንዴ በሩ ከተዘጋ ለወራት እዚያው ሊቆዩ ይችላሉ። የኒውጀርሲው ኒውዋርክ አውሮፕላን ጣቢያ አጠገብ በሚገኝ የኢንዱስትሪዎች ቀበሌ ያለው ኤሊዛቤት የእስር ማዕከል ከውጭ ሀገር የፈለሱ ሰዎች ማቆያ ሲሆን የተለያዩ ወንጀሎች የፈጸሙም ታስረውበታል። የኢሚግሬሽን ባለስልጣናት እንደሚሉት ካለፈው መስከረም ወር ወዲህ በኢሚግሬሽን ነክ ወንጀሎች የተያዙ ወደ 38ሺ በላይ ሰዎች ታስረዋል። ከመካከላቸው አንዳንዶቹ ጥገኝነት ፈላጊዎች ናቸው። በእስር ማዕከሉ የሚደረገው ፍተሻ ልክ አውሮፕላን ጣቢያ ላይ የሚደረገውን ይመስላል። ጎብኚዎች መታወቂያ ማሳየት አለባቸው። የያዙትን ቦርሳም ሆነ ማናቸውንም ቁሳቁስ አስረክበው ተቆልፎ ነው የሚቆያቸው። ስልክም አይገባም። ፎቶ ማንሳትም ሆነ ድምፅም ይሁን ምስል መቅዳት አይፈቀድም። ኤዳፎ ኦኮፖሮ በዚህ የእስር ማዕከል ለአምስት ወራት ታስሮ ቆይቷል። ለውጭ አገር ሰዎች መኖሪያ የለንም ብለው የኢሚግሬሽን ሰዎች አስታወቁኝና ወደ እስር ቤት ትወሰዳለህ አሉኝ። ኦኮፖሮ ከናይጄሪያ ነው ወደ ዩናይትድ ስቴትስ የመጣው። እዚያ ሳለ በአንድ የተመሳሳይ ጾታ ወንዶች ድርጅት ውስጥ በመብት ተሟጋችነት ይሰራ ነበር። ናይጄሪያ ውስጥ ወንድና ወንድ ወይም ሴትና ሴት መጋባት በሕግ የተከለከለ ነው። ታዲያ ባለፈው የአውሮፓውያን 2016 ዓ ም ጥቅምት ወር ውስጥ ኒውዮርክ የሚገኝ የሰብአዊ መብት ድርጅት የሚሰጠውን ሽልማት አሸናፊ ሆኖ ድርጅቱ ይህንኑ ዜና ከነ ፎቶ አወጣው። እናም ኦኮፖሮ ማንነቱ ይፋ ወጣ። የማህበረሰብ አባላቱ ይረሸን ይረሸን ማለት ጀመሩ። ያኔ አገር ጥዬ ምሸሽ ነበረብኝ። የዩናይት ስቴትስ መግቢያ ቪዛ ነበረኝና እሱኑ ይዤ መጣሁ። በህይወቴ እንደዚያ ባለ ቁጥጥር ስር ውዬ አላውቅም። ይህን አድርግ፣ ይህን አታድርግ ትባላለህ። ምግብ ይሰጡሃል፣ ወደድክም ጠላሃም ትበላታለህ። ከክፍሌ ንቅንቅ አልልም ነበር። ለማመልከቻዬ ምን መልስ ሲሰጡኝ ይሁን እያልኩም ይጨነቃለሁ። ካልተቀበሉኝ አገሬ የልመለስ ነው። ከተቀበሉኝ ይለቁኛል። የት ነው የሚሄደው? ላለው የቤተሰቤ ነገርም ያስጨንቀኛል። ምክንያቱም በፆታ ዝንባሌ ምክንያት ቤተሰቤ አያነጋግረኝም ነበርና ይህን ሁሉ አሳልፎ ኢዳፎ ኦኮፖሮ ጥገኝነት ተፈቀደለት ተለቆ፣ ሶስት ስራ እየሰራ አዲስ ህይወት ጀምረዋል። I produced a cookbook which featured 40 refugees from different countries around the world. ከተለያዩ የዓለም አካባቢዎች የመጡ ስደተኞችን ያሳተፈ የምግብ አሰራር የሚያሳይ መጽሐፍ አውጥቻለሁ። ሐኪሞን ይጠይቁ፣ ለምሽቱ በህክምና ቋንቋ በእንግሊዝኛ አንታይሶሻል ፐርሶናሊቲ ዲስኦርደር በመባል በሚታወቀው የአዋኪነት ዝንባሌ በሚስተዋልበት የአእምሮ ህመም ዙሪያ የተጀመረ ቅንብር ነው። ይዞ የቀረበው የህሙማን ምንነት፣ የህመሙን ይቅርታ ምንነት፣ አይነተኛ መለያዎች፣ መንስኤ፣ መከላከያና የህክምና አማራጮች ጨምሮ በተከታታይ በሚመለከተው ቅንብር ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለ ገዳ ናቸው። በዚህ በዩናይትድ ስቴትስ በታዋቂው የህክምናና የምርምር ተቋም ሜዮ ክሊኒክ የነርቭና የአእምሮ ሐኪም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ፕሮፌሰር ዮናስን ያወያየው የተከታታይ ውይይቱን የመጨረሻ ክፍል ይዞ ቀርቧል። ባለፈው ሳምንት ዝግጅቱ ይህ አዋኪ ጠባይ ሚሊዮኖችን ለስቃይ ለመዳረግ የተጠቀሙበትን እንደ አዶልፍ ሂትለርን በመሰሉ ሰዎች የተስተዋለበትን ካነሳበት ጭብጥ ይቀጥላል። ዶክተር ዮናስ የሂትለርን ያህል ግዙፍና ያለፉትን ሀምሳና አርባ አመታት ያህል ሩቅ ሳይሆንም በዚህ ዘመንም በጊዜያችንም በተለያዩ ሁኔታዎች ውስጥ የሚታዩት አንዳንድ የአሳሳቢነትን መጫራቸው አይቀርም ሰዎች መነጋገራቸው አይቀርም ና ይሄ አሳማኝ ጠባያቸው መሳጭነታቸው ይሄ ተፈጥሯቸውን ሁሉ ተጠቅመው ብዙዎችን የሚያነሳሱበት ሁኔታ ሲፈጠር መሰለ አስተሳሰብ ያላቸው ሰዎች መሰባሰባቸው አይቀርምና ይህ ጠባይ የብዙዎች ሲሆንስ በዚያ ደረጃ ሊከሰት ይችላል ተብሎ ይታመናል በሳይንሱ ረገድ ያን መቀበል ይቻላል ለእኔ ብጤው ከሩቅ ለሚያየው ሰብሰብ ብሎ ሰዎች ሌላውን ለመበደል ለማንከራተት ለመጉዳት ሲነሱ ከሰው የሚመጣ ጠባይ የማይመስል ብሎታል ትክክል የሚመስላቸው ብዙዎች ሲነሱ ያን አይነት ሁኔታ በእርግጥ በብዙዎችም ላይ ሊከሰት ይችላል በእኔ ሙያ በግለሰብ ደረጃ አንድ ግለሰብ መርምረን ነው ይሄ ችግር ያለው የለው የምንለው ነገር ግን አሁን ያልከው ጥያቄ በሶሲዮሎጂስቶች ስቶሪያ የታሪክ ተመራማሪዎች፣ የፖለቲካ ሳይንስ አዋቂዎች እነሱ የሚሉትንም አይቻለሁ እና ለምሳሌ ያክል ይሄ የፋሽስት ንቅናቄ የሚባሉት ጠቃላይ ያላቸው ጸባይ አንዱ ይሄ የጭካኔ ሌላውን የማዋረድ ሌላውን በቀላሉ የመወንጀል ስኬፕጎት ሌላው ላይ ማሳበብ ችግር ካለ የኢኮኖሚ ችግር ካለ እነ የከሌ ናቸው ችግሩን የፈጠሩብህ ይሄ ቡድን ነው፣ እነዚህ ናቸው ብሎ ሌላው ላይ እንትን ማለት ማነሳሳት፣ ሌሎችን ማነሳሳት፣ ጉልበት መጠቀም፣ የጭካኔ ኃይል መጠቀም፣ ሰውን በአቃጠል፣ በጥይት፣ በቦምብ እና የፋሽስት ንቅናቄ ይሄ ጸባይ አለው። እንዲያውም መመዘኛ አላቸው። አንድን ነገር የፋሽስት ንቅናቄ ነው የናዚ ንቅናቄ ነው ለማለት ይሄ ይሄ ያስፈልጋል ዴማጎጌ እንደዚህ እንደዚህ የሚል መመዘኛ ያላቸው አለው እና ምናልባት ይሄንን የበለጠ ሊመልሱ የሚችሉት ሶሻል ሳይኮሎጂስቶች፣ ሶሻል ሳይኮሎጂስት ወይም ሶሲዮሎጂስት ወይም የፖለቲካ ሳይንስ አዋቂዎች ይመስለኛል። ግን ያው እንደዚህ አይነት እንትን ሶሻል ፐርሶናሊቲ ያላቸው ሰዎች እንደዚ አይነት ንቅናቄ የመምራት የማቀነባበር ተፈጥሮ ችሎታ አላቸው። በታሪክ አይተናል። እንግዲህ ሌሎች የሙያ መስኮችንም ማካተት ይገባል ነው ያሉት። የማህበረሰብ ጥናት፣ የማህበረሰብ ስነልቦና ጥናትና ሌሎች የሙያ መስኮችንም እንዳሉን ለመጋበዝ እንሞክራለን። ዶክተር ዮናስ ቀደም ብለው የህክምናን ነገር ጠቆም አድርገዋል። ጠባይን ማድረቅ በተፈጥሮ እንኳን እንደው ወልከፍ ያለ ጠባይን ከልጅነት ጀምሮ ወደ ተሻለ ሁኔታ ለማምጣት መሞከር አዳጋችነቱ ይታወቃል። ከተፈጥሮና ከሚለመዱ ነገሮች ጋር ማስታረቁ ይልቁንም ታዲያ ከአንድ ሰው ማንነት ጋር የተሳሰሩ የማንነቱም አይነተኛ መለያዎች የሆኑ ቀደም ብለን ያነሳናቸው አንታይ ሶሻል ፐርሶናሊቲ ያልናቸውን ዝንባሌዎች የመሰሉ መለወጥ ይቻል ይሆን? በህክምና ምን ያህል ይረዳል ይሄ እንዳልኩ ወንጀለኞችን የሚያጠኑ ስነ ልቦና አዋቂዎች ፎረንሲክ ሳይኪያትሪስት ወይም ፎረንሲክ ሳይኮሎጂስቶች አሜሪካን ሀገር በየእስር ቤት እኮ ይሄ ሳይኮቴራፒ ወይም በግሩፕ ቁጭ አድርገው ስነ ልቦና ህክምና ያደርጋል። አንዱ ኮግኒቲቭ ቢሄቪራል ቴራፒ የሚባለው በተለያየ መንገድ ይሄን የሚጠቀሙ አሉ። አልፎ ሲበዛ ደግሞ መድኃኒትም የሚሰጥበታል አንዳንዶቹ በጣም ከመጠን ያለፈው ወንጀል እየሰሩ በተለይ በየሰፈሩ በየመንደሩ ሴቶችን እየደፈሩ ወንጀል ሲያጠፉ አንዳንዴ መድኃኒት የሚሰጣል። ይሄ መድኃኒቱ የቴስቶስትሮን የሚቀንስ ድረስ እና ይሄ ኃይለኝነቱን እንዲቀንስ የሚያደርግ መድኃኒት ሁሉ ይሰጣል። እና በመድኃኒትም በስነ ልቦና ሕክምናም ቢያንስ ቢያንስ ህግ አክብረው በሰላም እንዲኖሩ ለማድረግ ያክል ሙከራ ይደረጋል። ግን የግለሰቡን ጸባይ የተሻለ ኑሮ እንዲመራ አዳፕቲቭ ሁኔታ ላይ እንዲገባ ለማድረግ ነው እንጂ ሙሉ ለሙሉ ነቅሎ ማውጣት አይቻልም። ያ በጣም ያስቸግር ይመስለኛል። እና ዋናው በእርግጥ እንዳልኩ፣ የቤተሰብ ህብረተሰብ ሁሉ ኃላፊነት አለን የፖለቲካ መሪዎችን ቢሆን በተለይ ከመጠን ያለፈ በደልና ስቃይ ህጻናት ላይ ላለማድረስ ያንን ለመከላከል ጥረት ያስፈልጋል። ያ ነው አንዱ እንግዲህ ቲዎሪ የሚባለው። እንዲ አይነት ሰዎች እንዳይበዙ አመፀኛና አዋኪ እንዳይበዛ ከመጀመሪያውን ልጆችን በእንክብካቤ ማሳደግ ጥቅሙ ለህብረተሰብም ነው የሚባለው። ስለዚህ መከላከል የሚቻል ወይም ደግሞ ቀድሞውኑ እዛ ቦታ እንዳይደርስና ይሄ ሁሉ የተወሳሰበ ነገር እንዳይመጣ በልጅነት ምልክቶች ሲታዩ ቤተሰቦች ሊያደርጉ የሚችሉት፣ አካባቢ ሊያደርግ የሚችለው ምናልባት የህፃናት ሐኪሞች ሊያደርጉ የሚችሉት ቀድሞ ሊያዩትን ጥንቃቄ ለማድረግ ሊሞከር የሚችል ነገር አለ ማለት ነው። አለ ከአስራ አምስት አመት በፊት ሲሆን ኮንዳክት ዲስኦርደር ይሉታል የህጻናት ስነ ልቦና ሐኪሞች አንዳንድ ነገር ያደርጋል። አሁን ከአስራ አምስት አመት በፊት እንግዲህ አንዳንዴ ድንገት ሰፈር ልጆች ለመውጋት ይሞክራሉ፣ ወይ ቤት ውስጥ እሳት ያስነሳሉ ወይም በአሰቃቂ ሁኔታ የቤት እንስሳ ይገላሉ። እንዲህ አይነት ነገር ሲያሳዩ ሲታዩ ወደ ስነ ልቦና ሐኪሞች ይወስዷቸዋል እና ይሄን ነገር በስነ ልቦና ሕክምና በመጠኑም ቢሆን እርዳታ እንደሚደረግ አውቃለሁ። አንዳንዴ ደግሞ ይሄ አዳዲስ የስነ ልቦና ሕክምና ያንን የግለሰብን ባህሪ ግለሰቡን ህግ አክባሪና ስራ ሰርቶ በሰላምም እንዲኖር ለመርዳት የሚጠቀሙበት ዘዴ ነው። መልካም ዶክተር ዮናስ ምናልባትም ከዚህ ጋር ቀረብ ተደርጎ ሊታይ ይችል እንደሆነ አንድ የመጨረሻ ጥያቄ ላንሳ። በጣም መልካምነት የሚታይባቸው የሚመስሉ ከመንገዳቸው ወጥተው ጥሩ ነገር ለማድረግ በጣም የተጋነነ ነገር የሚያደርጉ ሰዎች፣ በዚያው ልክ ደግሞ አጋጣሚ ሲኖር ሌላን ሰው የሚጎዳ ነገር ሆን ብሎ ያደረጉ የሚመስልበት የምንታዘብበት ጊዜ አለ። ሁለቱ በአንድ ሰው ውስጥ እንዴት ሊታይ ይችላል? የተጋነነ ነው ሁለቱም ጋር ይሄ ግልፍ ብሎ አንድ ቀን የሚከሰት ነገር የሁላችንም ሊሆን ይችላል ነገር ግን ሆን ብሎ አውጠንጥኖ አስቦ የሚደረግ ቅድም ያልናቸውን ጠባዮች የሚታይበት የመልካም ጠባይም ለማድረግ እንዴት ብዙ ርቀት ከሚሄድ ሰው ጋር አብረው ሊገኙ ይችላሉ? ዝምድና ይኖራቸው የሆነ አሁን ከምናወራው ነገር ጋር እንደ አንቲሶሻሎች አልመውና ተልመውም ሕግ አውጥተውም ሌላውን ሰው ሊጎዱ ይችላል። ይሄ ዲሲትፉልነስ ይችልታል አሳሳችነት ያቺ በአራዳ ቋንቋ ፉገራ የሚባለው ወደ ግራ አሳይተው ወደ ቀኝ ለመሄድ እና እንደሱ ሊያደርጉ ይችላሉ። እና ይሄ እንግዲህ ደስና አእምሮ ችሎታው ነው እንደ ግለሰቡ እና በጣም ችሎታ ያላቸው ሌላውን ሰው በተንኮልና በዘዴ እንደ መንጋ ነድተው ከዛ ወደ ገደል ሊከቱ ይችላሉ። ገደሉ ጋር እስኪደርስ ድረስ ግን በጣም በጸባይና በትል ሊሄዱ ይችላሉ እና እንደዚህ አይነቱ ወንጀለኞች አሉ። ተለያየም ብዙ በዚህ በፎረንሲክ ሳይኪያትሪ ሳይኮሎጂ ኬዝ ሪፖርቶች አሉ። መጀመሪያ እንደው ምንም በቃ ልክ እንደው ምንም ኃጢያት እንደሌለው መስሎ በጣም ጥሩ ሰው መስሎ ከዛ የጭቃ ጅራፉን ካመቱት በኋላ ሰው ከሞተ አደጋ ከደረሰ በኋላ መጨረሻ ላይ ይደረስባቸዋል። ፕሮፌሰር ዮናስ እንዳለ ገዳ የነርቭና የአንጎል ልዩ ሐኪም በተደጋጋሚ በሐኪሙን ይጠይቁ የአንጎልና ነርቭ ጤንነትን የሚመለከቱት የአድማጮች ጥያቄዎች ላልሰን እናገኙታለን። ዛሬም እጅግ የተጋነን አዋኪነት የሚታይበት ጠባይና ዝንባሌ አስመልክቶ ለሰጡን ሰፊ ሙያዊ ትንታኔ ለጊዜው አመሰግናለሁ። በሌላ ርዕስ መልስን በቅርቡ እንደምናገኘው ተስፋ አድርጋለሁ። ጊዜርስትልኝ ስ አመሰግናለሁ። እኛም አሉናንና እንግዳውንና እናመሰግናለን። አድማጮች አሁን የደረሰን ዜና አለ። ከዚምባብዌ ምክትል ፕሬዚደንት ኤመርሰን ምናንጓ ከሥልጣን መወገድ ጋር ተያይዞ እየታየ ያለውን ውጥረት ለማርገብ በሚል ጣልቃ እንደሚገቡ የሀገሪቱ የመከላከያ ሚኒስትር በዛቱ ማግስት ወታደራዊ ተሽከርካሪዎች ወደ ዋና ከተማይቱ ሐራሬ ዛሬ ሲገቡ ታይተዋል። ታንኮችና ሌሎችም ብረት ለበስ ተሽከርካሪዎች የተቀላቀሉበት ይህ ንቅናቄ መደበኛና የወትሮ ወታደራዊ ዝውውር ይሁን አይሁን ለጊዜው አልታወቀም። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም ሁኔታውን ማስተዋሉንና በቅርብ እየተከታተለው መሆኑን ዛሬ ለቪኦኤ ገልጿል። ሐራራ የሚገኙ ኤምባሲዎችም አንዳችም ከደህንነት ጥበቃ ጋር የተያያዘ ማሳሰቢያ ያላወጡ ሲሆን የከተማይቱ መንገዶች ፀጥታ እንደሰፈነባቸው መሆኑን ንግዶችም መደበኛ ስራቸውን እያከናወኑ መሆናቸውን እማኞች ተናግረዋል። ምክትል ፕሬዝደንቱ ምናንጓ ፕሬዝደንት ሮበርት ሙጋቤ ባለፈው ሳምንት ያባረሯቸው ታማኝነት የላቸውም፣ ስልጣኑን ለመቆናጠጥ እያሴሩ ናቸው በሚል ከከሰሷቸው በኋላ ነው። የፕሬዝደንቱ አዝማሚያ ባለቤታቸውን ግራሲያ ሙጋቤን ምክትላቸው የማድረግ ሳይሆን እንዳልቀረ አንዳንድ ታዛቢዎች እየጠቆሙ ናቸው። እንደሚባለው ሚስ ሙጋቤ ምክትል ፕሬዚደንት ከሆኑ 93 ዓመት ዕድሜያቸው ላይ የሚገኙት ፕሬዚደንት ሙጋቤ ጡረታ ከወጡ ወይም በሞት ከተለዩ ርዕሰ ብሔርነቱን ለመቆናጠጥ ዕድሉን ዛሬውኑ ያመቻችላቸዋል። የጦር ኃይሎቹ አዛዥ ጀኔራል ኮንስታንቲኖ ቹዌንጓ ትናንት ሰኞ ባሰሙት መልእክት ፕሬዚደንት ሙጋቤ በገዢው ዛኑ ፒኤፍ ፓርቲ ውስጥ የምናንጓን ደጋፊዎች ማባረራቸውን እንዲያቆሙ አስጠንቅቀዋቸው ነበር። ምክትል ፕሬዚደንቱ ባለፈው ጥቅምት 25 ከተባረሩ ወዲህ በእስረኞች በአስሮች የሚቆጠሩ ዚምባብዌያውያን መታሰራቸው ተገልጿል። ዜናው ይኸው ነበር። አድማጮች፣ አሁን ወደ ቀጣይ ዝግጅት እናልፋለን። ልዑላን ሚኒስትሮችና ታዋቂ የንግድ ሰዎችን ጨምሮ የኢትዮጵያ ተወላጁ የሳውዲ ዜጋ ሼህ መሐመድ አላሙዲ ከሳምንት በፊት በሳውዲ አልጋወራሽ እርምጃ ከታሰሩት ከሁለት መቶ በላይ የታወቁ ሰዎች አንዱ መሆናቸው ተዘግቧል። የእስሩን እርምጃ አነጋጋሪነት ተከትሎ የተካሄደ ውይይት ነው የሚቀጥለው። የሉል አልጋወራሹን መጠነ ሰፊ እርምጃ ሁለንተናዊ እንድምታዎች የሚዳስሰው የትንታኔ ውይይት ከታሪክ የፖለቲካና የምጣኔ ሀብት ጉዳዮች አዋቂዎች ጋር የተካሄደ ነው። ተወያዮች ዶክተር ዳንኤል ተፈራ በዊስካንስን ዩኒቨርሲቲ ዋይት ዎተርስ የምጣኔ ሀብት መምህርና ዶክተር ሽመልስ ቦንሳ በስቴት ዩኒቨርሲቲ ኦፍ ኒውዮርክ አት ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ መምህር ናቸው። አዱላ ከበደ ነው ያነጋግራቸው። በጣም አነጋጋሪነት ያለው ግራና ቀኝ የሚያሻማ የሚመስል አንድ ርዕሰ ጉዳይ ላንሳ። ሳዑዲ ስር የሰደደ ሃይማኖታዊም ማህበራዊም ያስተሳሰብም አቀማመጧ ተሀድሶ ይጠይቃል ሲባል ዲሞክራሲ አልባ አገር መሆኗ ነገር ግን የምዕራቡ ዓለም ሸሪክ ሆና የተቶዎች ዝም የተባለች አገር ተደርጋ ትነሳለች። ለደህነት አደጋ ደቃኝነቷ እየታወቀም አሁንም ሸሪክነቷና የነዳይ ገበያው እንድትታለፍ ያደረጋት ይመስላል። ሌላው ቀርቶ የሁለት ሺህ አንድ ዓመ ህብረቱን በዩናይት ስቴትስ የደረሰውን የአሸባሪዎች ጥቃት ብንመለከት አብዛኞቹ የሳኡዲ ተወላጅነት ያላቸው እንዲሁም ያልተመለሱ ጥያቄዎች ያለበት መሆኑ ይታወቃል። ተሃድሶ አስፈላጊነቱ ጥያቄ በማይገባበት የምዕራቡ ዓለም የሚደግፈው ሆኖ ሳለ አሁን ያለው የወሰዱት ይህ ያልተሄደበት መንገድ የተባለ ከዚህ ቀደም ታይቶ የማይታወቅ እርምጃቸው ሊያስከትል የሚችለው ጣጣ ደግሞ በአንጻሩ ስጋት የፈጠረ ይመስላል። ይሄን ሚዛን እንዴት ትመለከቱት አላችሁ? ዶክተር ዳንኤል እርሶን ላስቀድም። ለዚህኛው ምን ይታ እሺ አመሰግናለሁ። አንድ ከባድ ጥያቄ ነው አሁን ያነሳው ምንድን ነው የሙስሊም እምነት እና የክርስትና እምነት ሁለቱ ከአስራ አምስተኛው መቶ አመት በኋላ የክርስትና እምነት ተከታዮች መንግስትንና ሃይማኖትን ሲለዩ፣ የሙስሊም ሃይማኖት ተከታዮች መንግስትንና ሃይማኖትን አልለዩም። ስለዚህ እሱን መገንዘብ አለብን። አሁን በሳውዲ አረቢያ ውስጥ መንግስትና ሃይማኖት አንድ ናቸው። ኢራንም ውስጥ መንግስትና ሃይማኖት አንድ ናቸው። እንዲያውም ሃይማኖት ነው የሚመራው ህገ መንግስቱንም፣ ኢኮኖሚውንም የህብረተሰቡንም ኑሮ ነው የሚመራው። ስለዚህ ሳውዲ አረቢያ ውስጥ አሁን የምናየው ነገር ወደ ዲሞክራሲ ይሄዳል ብሎ መገመት ትክክል አይሆንም። በውስጣቸው የራሳቸው ቅራኔዎች አሏቸው። ሀይማኖቱ ራሱ በውስጡ ክፍፍል አለ። የዛ ክፍፍል ውጤት ምን ይሆናል የሚለው ምን እንደሚሆን ማወቅ አይቻልም። ምክንያቱም ሃይማኖት በጣም የጠነከረ ኃይል ነው በሙስሊም ሀገሮች ውስጥ ። ይሄ ምዕራባውያን ካለው አስተሳሰብ በጣም የተለየ ነው። አንዳንድ መሻሻሎችን ለምሳሌ ሴቶቹ መኪና ይንዱ፣ ትምህርት ቤት ይሳተፉ፣ ለፖለቲካ ይወዳደሩ የሚሉ ነገሮች ሊያደርጉ ይችላሉ መጠነኛ ነገሮች ታይተዋል በዛ አቅጣጫ። ከዛ በላይ መገመት መጠበቅም አይገባም፣ አይቻልም። ምክንያቱም ሃይማኖት ነው የሚመራው የሙስሊሙን አለም የሚመራው ሃይማኖት ነው። ውስጣቸው የምናየው ቱንክሻ ነው፣ እርስ በእርሳቸው ስልጣን ለመያዝም፣ ገንዘብ ለመያዝ ገንዘብ ሲያንሳቸውም እንደዚህ ግፊት እናያለን እንጂ የምዕራባዊ አይነት ዲሞክራሲ ይመጣል ብሎ መገመት አይቻልም። እሱ በፍጹም ሊመጣ የሚችል ነገር አይመስለኝም። እሱ ነው። መልካም ዶክተር ሽመልስ በቀደመው ላይ የለውጥ ጅማሬ የምትመስለውን ቅድም ዶክተር ዳንኤል ያነሷት በቅርብ ያደረጓት አለች፣ መጠነኛ ሊሆን ይችላል። በአንጻሩ ደግሞ የአክራሪነት መፈልፈያነቷም ትወነጀላለች ሳውዲ አረቢያ ቀደም ብዬ የጠቀስኩት የሁለት ሺህ አንዱን የዩናይት ስቴትስ የሽብር ጥቃት ጨምሮ ዶክተር ዳንኤል ቀደም ብሎ ያነሷቸውንም ጨምሮ እርሶስ እንዴት ይመለከቱታል? ትክክል ነው ዶክተር ዳንኤል ካሉት ጋር አሁን ሳውዲ አረቢያ ውስጥ እየተካሄደ ያለው ለውጥ መሰረታዊ በሆነ መንገድ የመንግስትና የሕዝብን ግንኙነት ይለውጣል ወይም ደግሞ በዛ ሀገር ውስጥ ዲሞክራቲክ የሆኑ ኢንስቲቱሽኖች ይገነባሉ ወደሚል ነገር የሚወስድ አይደለም። ምንም ምልክት የለም። ሊሆንም የሚችልበት ጊዜ አይደለም። ወደፊት ምናልባት ከመጣ በአሁኑ ሰዓት ግን እንደዛ አይደለም። ስለዚህ ሊሆን የሚችለው ነገር ምንድን ነው? ትንንሽ እነኚህ ኮዝሜቲክ ሆኑ ለውጦች አሉ አይደለም። በተለይ ደግሞ የፖለቲካ ስርዓቱን በማናጋ መንገድ እንደገና ደግሞ የአልጋውራሹን እና የአባቱን ስልጣን በማናጋ መንገድ የሚመጣ ለውጥ ነው። በሁለት መንገድ ብንመለከተው ለምሳሌ አሁን ዶሜስቲክ የሆነው ቅድም ዶክተር ዳንኤልም አንስታውታል ኮዝሜቲክ ነው ወይም ደግሞ ትንንሽ የሆኑ ለውጦች ናቸው ብንልም በሌላ በኩል ደግሞ ወሳኝ ናቸው የሚባሉ ምልክቶች ይታያሉ። በተለይ ደግሞ አንደኛው ይሄ የሳውዲ ኢኮኖሚን ከነዳጅ ዘይ ጥገኝነት ለማላቀቅ የሚደረገው ሙከራ በተደጋጋሚ ተናግሮታል አልጋወራሹም ምናልባት ይህም ነገር ሳውዲን ኢኮኖሚ መሰረታዊ በሆነ መንገድ ሊለውጠው ይችላል ተብሎ ነው የሚታሰበው። ይሄ ትልቁ የነዳጅ ካምፓኒ ሳውዲ አራምኮን ለምሳሌ እሱን አሁን ለህዝብ አቅርቦታል። እንደገና ደግሞ በአምስት መቶ ቢሊዮን ዳላር ወጪ አዲስ ከተማ ሁሉ ለመገንባት ወስነዋል። እነኚህ ለውጦች ቀላል ነገር አይሆኑም። ኢኮኖሚውን መሰረታዊ በሆነ መንገድ ሊለውጠው የሚችልበት እድል ፈጥሯል ማለት ነው። ሌላው ቅድም ካልከው ጋር የማነሳው ዶሜስቲክ የሀገር ውስጥ ጉዳይ ነው፣ ግን እንደገና ደግሞ ኢንተርናሽናል ወይም ደግሞ ከሀገር ውስጥ ምን ተጽዕኖ ይኖረዋል? የሳውዲው አልጋ ወራሽ ከቲን ከወር በፊት ባደረገው ንግግር ላይ ሳውዲ አረቢያ ሌሎችን እምነቶችን የሚቀበል ወይም ደግሞ የማይቃወም ቶለረንት የሆነ እስልምናን ነው መገንባት ያለብን የሚል ንግግር ተናግሯል። እንግዲህ ምንድን ነው የሀገር ገጽታን የመገንባት ስራ አድርጌ ነው። ምክንያቱም ሳውዲ አረቢያ አሉላ ቅድም አንተም እንዳልከው ከዚህ ከአክራሪነት ጋር በጣም የተገናኘ ስም ያላት በአሜሪካ ላይ በደረሰውም ጥቃት ላይ የእነሱ ሰዎች በብዛት ነበሩበት። አፍሪካ ውስጥም እንግዲህ የአክራሪነት መስፋፋትን ስንመለከት ቁልፍ ሚና የሚጫወተው ሀገር ሳውዲ አረቢያ ነው። ስኮላርሽፕ መስጠት፣ መጽሐፎችን በማሳተም፣ ገንዘቦችን ፈንድ በማድረግ ብዙ መስጊዶችን በተለያየ ቦታ በመገንባት የራሳቸውን ብራንድ የራሳቸውን አይነት ኢንተርፕሪቴሽን ትርጉም ያለው እስልምና ነው በዓለም ላይ አሰራጩት እና ያ ደግሞ ብዙ ቦታ ላይ አደጋ አድርሰዋል የሚል ግምት ስላለ ያንን ኢሜጅ ያንን ስዕል የመቀየር ፍላጎት እንዳላቸው ነው የሚያሳየው እና በአልጋ ወራሹ መሐመድ ቢን ሳልማን የምትመራዋ የወደፊቷ ሳውዲ አረቢያ በዛ መንገድ ልትቀረጽ ልትቃኝ ትችላለች ያስባል። ሌላው ለውጥ ግን፣ ትልቁ ነገር ሳውዲዎች ይህን የሚያደርጉት የሀገር ውስጥን ጥያቄ ለመመለስ ብቻ አይመስለኝም። ማለት ኢኮኖሚ ወይም ደግሞ የገጽታ ግንባታ ብቻ ሳይሆን፣ ወይም የሀይል የስልጣን ሽግሽግ ስራ ብቻ ሳይሆን፣ ትልቅ በአካባቢ ያላትን የበላይ ስረግጦ ለማስቀመጥ ወይም ደግሞ በጠንካራ መሰረተን ላይ ለመገንባት የሚደረግ ትግል ነው። ያ ማለት ምንድን ነው? በአካባቢው ካሉ ሌሎች ኃይሎች ጋር እንድትላተም የሚያደርግ ፖሊሲ ነው የሚሆነው። አንደኛው በተወሰነ ደረጃ ከካታር ጋር የሚደረገው ትግል የዛ መገለጫ ነው። ካታርን በእነሱ ስር ማስገባት ተሞክሮ እምቢ ሲል አሁን አስወግደዋታል ካታርን። ስለዚህ ያ አለ። ያም ደግሞ በአፍሪካ ውስጥ ሁሉ ታይተዋል። ካታሮችና ሳውዲዎች ሶማሌ ውስጥ ክረንትን አለፍ ሽኩቻ አላቸው። እዛ ደግሞ ጅቡቲ ውስጥ ሽኩቻ አለ። ኤርትራ ላይም ነበረ ከታራውን በቅርቡ ጊዜ ኢትዮጵያ ውስጥ የአልጀዚራ ብራንች ሁሉ ከፍተዋል። ኢትዮጵያ ደግሞ ከሳውዲ ጋር የቀረበ ግንኙነት አላት እና ያ ሽኩቻል የዛ መገለጫም ነው። ግን ዋናው ከኢራን ጋር ያለው ትግል ነው እና የሀገር ውስጥም የውጭም ምልክቶችን የሚያሳይ ትግል እየተካሄደ ነው ያለው እና ኢኮኖሚያዊም፣ ፖለቲካዊም፣ ስትራቴጂካዊም ባህሪያት አሉት። ይንጸባረቃል። መልካም በርካታ ሁኔታዎች የሚታዩበት ገና በሂደት ላይ ያለ ደጋግመንም እንድናነሳው የሚመለከት ልዑላን ሚኒስትሮችና ቱባ ቱባ ቱጃሮችን ጨምሮ ሁለት መቶ ስምንት ታዋቂ ሰዎች የተያዙበትን የ32 ዓመቱ የሳዑዲ አረቢያ ልዑል አልጋወራሽ ሞሐመድ ቢን ሳልማን ታይቶ የማይታወቅ የተባለ እርምጃና መልከ ብዙ አንድምታዎቹን ለመረመረው ሙያዊ ትንታኔያችሁ ዶክተር ዳንኤል ተፈራ፣ ዶክተር ሽመልስ ቡንሳ፣ መልሼ እንደማገኛችሁ ተስፋ አድርጋለሁ። ለጊዜያችሁ አመሰግናለሁ። እግዜር ስጥልኝ። እናመሰግናለሁ። እናመሰግናለሁ። ያደመጣችሁት የውይይቱን ሁለተኛ ክፍል መሆኑን ለማስታወስ እወዳለሁ። ሙሉ ውይይቱን ከድረገጻችን ታገኛላችሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በጋዜጠኞች ላይ የሚፈጸሙ ወንጀሎች ያለ ፍርድ መታለፋቸው እንዲያበቃ የሚታወስበት ዓለም አቀፍ ቀን በዚህ በህዳር ወር በየዓመቱ ይታሰባል። ጋዜጠኞች በመላው ዓለም ወከባና ሙስናን በዓለም አቀፍ ወንጀሎች የሚቃጡ ዛቻዎችና ማስፈራራቶችን እንዲሁም የተዛቦ መረጃዎችን ሲያጋለጡ ራሳቸውንም ለከፍ አደጋ በማጋለጥ ነው። እነዚህ መልካም የመገናኛ ብዙሃን ጥረቶች ለዲሞክራሲ ሥርዓታችን ጥሩ መደላደል በመሆንና እሴቶቻችንም ጤነኛ አካሄድ እንዲኖራቸው ምትክ የማይገኝለት ሚና ተጫውተዋል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሂተር ኑወርድ ተናግረዋል። ጋዜጠኞች በሙያቸው ምክንያት ዝም ለማሰኘት በሚፈልጉ ወገኖች ዘንድም የጥቃት ኢላማ ናቸው። በበርካታ የዓለማችን ክፍሎች በጋዜጠኞች ላይ የሚፈጸሙ ወንጀሎች ቅጣት ሳያገኛቸው ይታለፋሉ። ሶሪያ ውስጥ በግጭቶች ዙሪያ የሚዘግቡ የአገሬውና የውጭ ዜጋ ጋዜጠኞች ብዙውን ጊዜ ይጠቃሉ፣ ይገደላሉ። ቬኔዙዌላ ውስጥ ደግሞ መንግስቱ የመገናኛ አውታሮችን በሙሉ በመዝጋት ነው ሀቅን በሚዘግቡ የሙያውን ስነ ምግባር በሚጠብቁና፣ በገዢው መደብ ላይ ሂስ በሚሰነዝሩ ጋዜጠኞች ላይ የበቀል እርምጃ የሚወስደው። በዚህ ዓመት ከተካሄዱ የተቃውሞ እንቅስቃሴዎች ጋር በተያያዘ ጋዜጠኞችን ያዋከቡና ጥቃት የፈጸሙ የደህንነት ኃይሎችም እንዲሁ ሳይጠየቁና ለፍርድ ሳይቀርቡ ቀርተዋል። ኢራቅ ውስጥም የመገናኛ ብዙሀን ሙያተኞች ዛቻን የግድያ ማስፈራሪያንና ወከባን ይዘግባሉ። ኡጋንዳ ውስጥ የደህንነት ኃይሎች ጋዜጠኞችን ማስፈራራት ቀጥለዋል። የመንግሥት ተቃዋሚ የሆኑ ወገኖችን ድምፅ ያስተላለፉ ራዲዮ ጣቢያዎችም በመንግሥቱ ኃይሎች እንዲዘጉ ተደርገዋል። ናይጄሪያ እና ደቡብ ሱዳን ውስጥ ጋዜጠኞች ላይ ወከባ በሚፈጽሙ ፖሊሶችና ሌሎች ኃይሎች ላይ ምንም እርምጃ እንዳልተወሰደ መረጃዎች ያመለክታሉ። በጋዜጠኞች ላይ የሚፈጸሙ ግድያዎች ምስጢር ሆነው ከቆዩባቸው አገሮች መካከል ሶማሊያ ላለፉት ሦስት ተከታታይ ዓመታት ሬከርዱን እንደያዘች ትገኛለች። ሩሲያ ውስጥም በታዋቂ ጋዜጠኞች ላይ ስለሚፈጸም ግድያ ተጠያቂነትን የሚያሳይ ምንም አይነት ተከታታይ መረጃ የለም። ቱርክ ውስጥ በጋዜጠኞች ላይ በነጻው ሚዲያ ላይ ጥቃት በሚፈጽሙ ወገኖች ላይ የሚወሰደው እርምጃ ከወንጀሉ አኳያ እጅጉን አነስተኛ ነው። አዘርባይጃን ውስጥ በጋዜጠኞች ላይ ከሚፈጸሙት አስር ጥቃቶች ዘጠኙ ያለምንም ቅጣት ነው የሚታለፉት። ዩናይትድ ስቴትስ ከዓለም አቀፍ ማኅበረሰብ አባሎች ጋር በመሆን በጋዜጠኞች ላይ የሚፈጸሙ ወንጀሎች ያለ ፍርድ መታለፋቸው እንዳይቀጥል የበኩሏን ድርሻ ትወጣለች። ዩናይትድ ስቴትስ ዛሬም ለነጻ ለሚዛናዊና ለሙያዊ ጋዜጠኛነት ያላትን ጽኑ ድጋፍና አቋም ትቀጥልበታለች። ነጻ ፕሬስን በሚያፈኑ ለተጠያቂዎችም ከለላ በሚሰጡ ኃይሎች ላይም የበኩሏን እርምጃ ትወስዳለች። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ለዛሬ ያዘጋጀነው ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና አዳኔ ፍሳሐየንን በዚሁ እንሰናበታለን። ነገ ረቡዕ በተለመደው ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደና ደሩ